ወሰማኒ እምደብረ መቅደስ ሆ እም ደብረ መቅደስ ሆ አንሰ ሰከብኩ አንሰ ሰከብኩ ወኖምኩ ወተንሳይኩ ስመ እግዚአብሔር ወተንሳይኩ ስመ እግዚአብሔር ወተንሳ ወተንሳይኩ ወተንሳይኩ ስመ እግዚአብሔር ስመ እግዚአብሔር አንሳ i